ጤና ስጥልኝ አድማጮቻችን እንደምናመሻችሁ፣ የእሁድ ምሽት የጋቢና ቪ ግንቦት 14 2014 ዓ ም መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለዛሬም ልክ እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ይጠቅማሉ፣ ይበጃሉ ያልናቸውን መራርጠን ይዘንላችኋል። መሰናዶውን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ አብረናችሁ የምናመሽ ይሆናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቹ እንሻገር። ለምሽቱ ቀዳሚ ያደረግነው ወጣት ብሩክ ግርማ ይሰኛል። ብሩክ ግርማ በአመታት ውስጥ ራሱን አሳድጎ የተሳካ የኤሌክትሮኒክስ ና የደህንነት መጠበቂያ ስርአት አምራች ድርጅት መገንባት የቻለ ወጣት ነው። አራት ያህል የፈጠራ ስራዎቹንም በኢትዮጵያ የአዕምሮ ንብረት ጽህፈት ቤት ውስጥ ለማስመዝገብ የቻለው ብሩክ ፈጠራዎቹ ለህዝብ ጥቅም ይውሉ ዘንድ በተለያዩ ጊዜያቶች ውስጥ ፈቅዷል። ስለ ፈጠራ ስራዎቹ ና ተያያዥ ጉዳዮች ለመጨዋወት ከሀብታሙ ስዩም ጋር በዚህ ሳምንት አጠር ያለ ቆይታ አድርገው ነበር። ብሩክ በተለይ የደህንነት መጠበቂያ ስርዓት እንዲፈጥር መነሻ የሆነውን የግል አጋጣሚ በማስረዳት ቆይታቸው ይጀምራል ያው የኔ የፈጠራ ስራ የሚጀምረው ከልጅነት ጀምሮ የተለያዩ ፈጠራዎችን ሰራ ነበር በእርግጥ ነገር ግን ወደ ደህንነት መቆጣጠሪያ ሲስተሙ የገባሁት በራሴ ላይ በአንድ ወቅት በደረሰ ድንገተኛ ዘርፊያ አደጋ ነበረ ያው ከራሴ ችግር በመነሳት ነው ወደዚህ ፈጠራ ስራ የገባሁት ማለት ነው ኢትዮጵያ ውስጥ በአእምሮ ንብረት ጥበቃ መስሪያ ቤት የተመዘገቡ በተለያዩ መድረኮች ላይም እውቅናና ሽልማትን ያገኘባቸው የፈጠራ ስራዎች አሉ። በምንስ መልኩ ነው የሰዎችን ህይወት የሚያቀሉት የሚጠቅሙት? አራት አይነት የፈጠራ ስራዎችን አስመዝግቤያለሁ በኢትዮጵያ የአእምሮ ንብረት ጥበቃ ቤት እና፣ ለመጀመሪያ የተመዘገበው የጎዳና ላይ መጥረጊያ ስዊፐር ማሽን ነው፣ መጥረጊያ ማሽን ነው። ከዛ በኋላ ደግሞ ዲጂታል ያልሆነ አናሎግ የሆነ የደህንነት መቆጣጠሪያ መሳሪያ ማሽን ነው ከዛ በኋላ እንደዚሁ ደግሞ ወደ ዲጂታል እና ከስልክ ጋር የሚገናኝ ከፋይር አላርሞች ጋር የሚገናኝ ደግሞ ዘመናዊ የሆነ አውቶማቲክ የድንገተኛ አደጋ መከላከያ እና የድንገተኛ የእሳት አደጋ መጥሪያ አላርም ሲስተም ያለው እሱን የተመዘገበው። ከዛ በኋላ ደግሞ አሁን በቅርቡ በኮቪድ ላይ የሰራሁት የእጅ ንክኪ ነፃ እና የሳኒታይዘር ዲስፔንሰር መሳሪያዎች እነዚህን ነው እስካሁን ድረስ ያስመዘገብኩት። ብሩክ እነዚህ ስራዎች ትልቅ ትጋትና ጥንቃቄ የሚጠይቁ ስራዎች ናቸው። አስፈላጊውን ልምድና ተጽዕኖ ለማዳበር በልዩ ሁኔታ የምታደርጋቸው ነገሮች ምንድን ናቸው? አንድን ነገር ከመፍጠር በፊት ስለምታደርጋቸው ቅድመ ዝግጅቶች እና ምርምሮች እስቲ ንገረን። ያው ብዙ ጊዜ እንግዲህ ሀሳብ ነው መጀመሪያ፣ ሀሳብ ነው የብዙ ነገር መቼም ዓለም ላይ የምናየው ነገር በሙሉ ከሀሳብ በመነሳት ነው ወደ ትግበራ የሚገባው። ነገር ግን አንዳንድ ሀሳቦችን ተግባራዊ ለማድረግ የእውቀት ክፍተቶች ይገጥሙኛል ብዙ ጊዜ ነው። እነዛን የእውቀት ክፍተቶች ለመሙላት ወይ ከኔ የተሻሉ ሙያ ያላቸውን ሰዎች ያማከራለሁ፣ ጠይቃለሁ። ከዛ ውጭ ግን ትንሽ ከበድ ያሉኝ ነገር በገጠመኝ ሰዓት በአንድ ወቅት እንዲያውም ፈጠራ ስራውን የጀመርኩት አካባቢ ሁለት ሺህ ውስጥ ላይ ኮሌጅ ገብቼ የኤሌክትሮኒክስ ትምህርት ወስጄ እውቀቴንም ደግሞ በዛ አዳብሬ ነው ስሰራ የነበረው እና እንደዛ አድርጌ ነው የሚሰራው አዳዲስ የቴክኖሎጂ ፈጠራ ስራዎችን ከማስታወቅ በተጨማሪ በተለያዩ ማህበራዊ አገልግሎቶች ላይ እንዲውሉ እንደምታደርግም ሰምቻለሁ። የሰራሃቸውን የቴክኖሎጂ ውጤቶች ለህዝብ ጥቅም ያወልክባቸውን አጋጣሚዎች ውስጥ ያስታውሰን። መጀመሪያው የፈጠራ ስራ ከአላርም ሲስተም ጋር ወይም ከደህንነት መቆጣጠሪያ ሲስተም ጋር የተገናኘው ነው ሁለት ሺ አራት አመተ ምህረት ላይ ነው ወደ ስራ የገባሁት ነገር ግን እኔ ላይ ዝርፊያ የደረሰው በሁለት ሺህ አመተ ምህረት ላይ ነበረ። ያ ዝርፊያ ከተከሰተ በኋላ በአጋጣሚ ያንን ጉዳይ ለመከታተል እዚህ ንፋስ ስልክ ፖሊስ ጣቢያ በምመላለስበት ጊዜ እንደ እኔው በአጋጣሚ የተዘረፉ ሰዎች እንደዚሁ ማመልከቻቸውን ይዘው ሲመላለሱ አየውና፣ እንደው አንድ አላርም ሲስተም እኮ ቢኖር ይሄው እናሱ አይዘረፍም፣ ለዘርፊያ ማይጋለጥም ነበረ ብዬ ገበያው ላይ በሚጠይቅበት ሰዓት እንደዚህ አይነት አላርም ሲስተሞች በሰዓቱ በሁለት ሺህ አመተ ምህረት ላይ ማለት ነው በፍጹም አይታወቁም ገቢያውም ላይ የሉም በሰዓቱ እና ይሄ ክፍተት እንዳለ ገቢያው ላይ ሳቅ ያው በቀጥታ እውቀቴን አዳበርኩኝና ሁለት ሺህ አራት አመተ ምህረት ላይ እቃውን ወደ መርስ ቀይሬ ለህብረተሰቡ አገልግሎት መስጠት ጀመርኩ ማለት ነው ከዛ በኋላ ሁለተኛው ስራ ደግሞ ይህንን እየሰራን ነበረ እስከ ሁለት ሺህ አስራ ሁለት ድረስ ሁለት ሺ አስራ ሁለት ላይ እንደሚታወቀው የኮቪድ ወረርሽኝ በዓለም አቀፍ ደረጃ የሁሉም ሀገር ስጋት ሆነ። እኛም ሀገር ላይ እንደዚሁ ይሄ ኮቪድ ወረርሽኝ በከፍተኛ ደረጃ ስጋት ሆነ። ያ ስጋት ሲፈጠር የመጀመሪያው በሽታውን ወይም ወረርሽኙን ለመከላከል እጅን መታጠብ፣ ሳኒታይዘር መጠቀም፣ ርቀትን መጠበቅ፣ ማክስ ማድረግ የሚል ነበርና እነዛ የኮቪድ መከላከያ ምርቦችን ተከትሎ ሰው ደግሞ በቀላሉ ሊከላከልበትና ራሱን ሊጠብቅበት የሚችለው አማራጭ እጅ መታጠብ ነበረ እና በሰዓቱ እኔ እዚህ አዲስ አበባ ላይ የነበርኩበት ሰዓት ብክነት በጣም መጣ። እኔም በአጋጣሚ ባለቤቴ ሬስቶራንት ስላላት እዛ ሬስቶራንት ላይ ውሃ በፍጹም በቃ መቆጠብ አልተቻለም እና እንዴት አድርጌ ውሃ የሚቆጥብ ከጅም ክክ የሆነ የእጅ መታጠቢያ መሳሪያ መስራት ችላለው የሚለውን ዲዛይን ማሰብ እና ወደ ተግባራዊነትም ለመቀየር ሙከራ የጀመርኩት ማለት ነው። መታጠቢያ መሳሪያው ላይ ነው ብዙ የበጎ አድራጎት ስራዎችን ለመስራት ያሰብ ነው። በእውነት እውነት ለመናገር ከሆነ እኔ በሰዓቱ የኮቪድ ወረርሽኝ እንደሚነገረን እና እንደሰማህ ነው እኛም ሀገር ላይ ካለው የድህነትና የአቅም ማነስ አንጻር በጣም በቃ ከባድ ጉዳት ያደርስብናል ብዬ ፍርሃት ስለነበረኝ ገንዘብ የመስራትና ያን ፈጠራይን ወደ ጥቅም ለመለወጥ ወይም የገንዘብ ምንጭ ለማድረግ ሳይሆን በቀጥታ ህብረተሰቡ መርዳት አለብን በሚል ባለችን ካፒታል ካለኝ ገንዘብ ላይ የሰማንያ ሺህ ብር በጀት ፋይናንስ አድርጌ ብረታ ብረቶችን ገዝቼ ተግባራዊ ከሆነ በኋላ ቀው ወደ ምርት ነው የገባሁት። የወረርሽኙን ስርጭት ሊቀንስ ይችላል ወይም ሰዎች ላይ አደጋ ሳያስከትል እንደው በጤና ይህንን ጊዜ ማለፍ ይችላሉ የሚለውን ነገር አንዳንድ ጓደኞቼ ጋር ተማክሬ ወደ ተግባር የገባ ነው ማለት ነው ዛሬ ወደ አርባ ለሚጠጉ ሰራተኞች እድል የከፈተ ቢጂ ኤሌክትሪክ ኤንድ ሴኪዩሪቲ ሲስተም ኤንተርፕራይዝ የተባለ ድርጅት መስርተሃል። እዚህ ለመድረስ ቀላል የማይባሉ አመታትን ያለፍክ ይመስለኛል። በጉዞህ ወቅት ፈታኝ የነበሩት ጉዳዮች ምንድን ነበሩ? እንዴት አድርገህ ፈታሃቸው? ያው እንግዲህ እንደ እኛ አይነት ባላደገ ሀገር ላይ ሲኖር እጅግ በጣም ብዙ ፈታኝ የሆኑ ተግዳሮቶች አሉ። እነዛን ሁሉ ችግሮች ለመፍታት ግን መጀመሪያ የራስን ክህሎት ማሳደግና ሰልፍ ኮንፊደንስን መጨመር ነው፣ በራስ መተማመንን መጨመር ነው እና ወይም ደግሞ ጥሩ ያልሆኑ አጋጣሚዎችን ወደ መልካምነት የመቀየር ብቃትና የፈጠራ ክህሎት ካለ ማንኛውም ነገር መታለፍ ይችላል። ነገር ግን በዋነኛነት በጣም በከፍተኛ ደረጃ ችግር የነበረው ከአይምራዊ ንብረት ጋር ያሉ የፓተንት ምዝገባና ሂደቶች እጅግ በጣም አሰልቺ ውጣ ውረድ የበዛባቸውና የበዛባቸው እና ምልልፍ ያለባቸው እንዲሁም ደግሞ መልካም አገልግሎት ወይም እንደ ፈጠራ ባለሙያ ችግር ፈቺ ሀሳብ ይዞ እንደመጣ ሰው ሳይሆን አንድ ወረቀት አስመዝግቦ እንደሚሄድ ሰው አይነት የማየት ነገር ነበረ እና ብዙ ከበሬታም የለውም እና ያ ነገር በጣም ትንሽ ደስ የማይል ነገር ነበረው። ግን እሱንም ቢሆን አለፌ። ቀጥሎ ደግሞ ወደ ትግበራ ሊገባ ሲል የማምረቻ ቦታ እጦት አለ። የማሽነሪ መግዣ ፋይናንስ ብድር አቅርቦት እጦት አለ። ለመነሻም የሚሆን ብድር ሲጠየቅ ኮላተራል ወይም ማስያዣ ከሌለ አይሰጥም ነበር በወቅቱ አሁንም ቢሆን እንደዛው ነው እና እንደዛ እንደዛ አይነት ነገሮች የፋይናንስ የሰለጠነ ሰው፣ የማምረቻ ቦታ፣ እንዲሁም ደግሞ የሚመለከታቸው አካላት እና ደግሞ የመንግስት የራሱ የሆነ ከባድ የሆነ ቢሮክራሲ በጣም ቻሌንጅ ነበረው። በቴክኖሎጂ ፈጠራው ዘርፍ ባሳካቸው የምትላቸው እቅዶች መካከል የተወሰኑትን እስቲ ያጋራን። ምን ለማድረግ ያስበሃል በመጪ ዓመታት? ያው በመጪው ዓመታት እንግዲህ እኔ አሁን ወደ መካከለኛ ኢንዱስትሪ ተሸጋግሬ ያለው ተሸጋግሬም እንዲሁ አልተቀመጥኩም። በመንግስት በመነሻ ዋጋ በሊዝ የወሰድኩት የግንባታ ቦታ አለ። እዛ ላይ ግንባታ የኢንዱስትሪ ግንባታ እያደረግኩኝ ነው። በኢንቨስትመንት ፈቃድ አውጪ ያ ግንባታ ደግሞ በቀጣይ በሚጠናቀቅበት ሰዓት ለበርካታ ወጣቶች የስራ እድል የሚፈጥር እንዲሁም ደግሞ ለሀገር ውስጥ ገቢ የሚያመነጭ ጥሩ ታክስ ሊከፍል የሚችል ድርጅት እንዲሁም የውጭ ደግሞ ገቢ ምርቶችን ሊተካ የሚችል ዘመናዊ የሆነ ሳይንሱን የተከተለ የማምረቻ ኢንዱስትሪ በመገንባት ላይ እገኛለሁ። በቀጣይ እንግዲህ እነዚህ ደግሞ ሳጠናቀቅ እንግዲህ በሀገሪቷ ውስጥ ያሉትን ችግሮች የሚቀርብ አንድ ኢንተርፕራይዝ ሆናለው ብዬ ነው ማቀደው። ወደፊት እጅግ በጣም አመሰግናለው። ብሩክ ግርማ በቴክኖሎጂ ፈጠራ ዘርፍ ለወጣቶች መነቃቃትን የሚፈጥሩ ሀሳቦችና ልምዶችን ስላጋራህን በእጅጉ አመሰግናለሁ። እኔም እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ሀሳቤን እንዳጋራ በእናንተ በኩል አክብራችሁ ስለጋብዛችሁኝ በእግዚአብሔር ስም እኔም ምስጋና ይናቀርባለሁ። እግዚአብሔር ይስጥልኝ። ምሽቱ ተከታይ ወዳደረግ ነው። ዘገባ እንሻገር፣ የተጎዱ ሴቶችን መንፈስ የሚያድሰው የደስታ መንደር ነው። በአዲስ አበባ ከተማ አቅራቢያ በሚገኘው የደስታ መንደር ከፌስቱላ ህመም ያገገሙ ሴቶች ቀጣይ ህይወታቸውን ለመምራት የሚያስችላቸውን የስነልቦናና የስራ ፈጠራ ስልጠና ያገኛሉ። በአረንጓዴት የማዕከሉ ገጽታ በቆይታ መንፈሳቸውን እንደሚያድስም ሰልጣኞቹና የማዕከሉ ነዋሪዎች ይገልጻሉ። ከሰልጣኞቹና ከስልጠናው አስተባባሪ ጋር ቆይታ በማድረግ በዚህ ሳምንት ዘጋቢያችን ፕሬዚዳንቱን ኬኔዲ አባተ ያሰናዳው ዘገባ ቀጥሎ ይቀርባል። ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቅ አካባቢ የሚገኘው ደስታ መንደር በሀምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሀምሊን ፌስቱላ አምስት ማዕከላት ሕክምና ያደረጉ ሴቶች የስነ ልቦና ሕክምናና የስራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች ድርጅቶች መካከል የሆነችው ከደቡብ ጎንደር ፎገራ መምጣቷን የምትገልጸው የሰላሳ ሰባት አመቷ መልካም ታከለ ትገኛለች። ሐምሌ ከሚባለው አኪንዴት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው ማየንም ብትሞትም ነብሷን ይማረው። ከብዙ ችግር ኔ በሶስት ወሬ ነው የታከምኩ። የተሰራ ሶስት አመቴ ነው። በወሊድ የተነሳ ነው። ስብሰባ አለ፣ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በእሷ ስብሰባ ከተባለ አንቀርም እያልን ነው በየ ሀገራችን የመጣ ነው ደሮ ነኝ የምሰለጥን አሁንም ቢሆን ከሀገሬ ላይ ድሮችን በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም ርስት ለማነሳሳት ነው ሙከሬ። እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅናት የሆነችው መልካም የፌስቱላ በሽታን ስለ መከላከል ለአካባቢዋ ነዋሪዎች በምታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች። እግዚአብሔር ተመስገን፣ እኛ በሶስቱ ድነናለን። ወራችን የማዝን ሀያ ዓመት ሀያ አምስት አመት ስንት እህቶቻችን፣ እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው፣ እናት አባት እየጠላቸው፣ ትዳራቸው ጥሏቸው እየሄደ፣ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንቱን ስንት ወዳጄ ነው ብዬ የቀረብኩ ሰው የጠላኝ ሰዓት አለ። ለእለት አላሳከመኝም ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው። ምክንያቱ ለምን ያለ እድሜ ጋብቻ ይቅር፣ ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን፣ አሁንም እቅድዬ በቃ ከቤት ታሽገው እንዳይሞቱ ለማስተማር እቅዳለን። አገራችን ለምን እንደ ደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሁኖ ይቀራል? እስበሳችን ለምን አንማማርም? እስበሳችን ለምን አንተዛዘብም? ለምን ሴቶችን ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር እየተደፋ አይበቃንም? ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ እመቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች በአደገኛ ሚጥ ፔስት ላጋጠመኝ ያጋጥመኝ እኔ አላውቅንም ነበረ ይሄን ህክምናውን አላውቅም ከዛ በፊት ስምንት ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በሀይል ነው ወደኛል ያንክባክ ከዛ ታከምኩ ዳንኩ ከዳንኩ በኋላ አራት አመቴ ነው። በአራተኛ አመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ መጣ። ሲመጣ ደግሞ አሁን ይህ ስልጠና በጣም ምቹ ስልጠና ነው። በጣም በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀ ህይወት አሁን ዶሮ ተምሬ ሄጄ ድሮም ነበረ ዶሮ ነበረ፣ እንደዚህ አይደለም። ያላወቅኩት ብዙ ነገር አውቅያል። እኔ ለእኔ ብቻ አይደለም ለአካባቢ ሁሉ እውቀቴ ይጠቅመኛል ብዬ ሰራለሁ። ሁሉንም ነገር ሰራለሁ። በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ሕክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ሕክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ። ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ፣ ያሳክማለሁ የማያደር አለብኝ እናታችን ናት። ወደ አራት ሰዎች ባህርዳር አምጥቼ አስገብቼ፣ አምባሳደርነት ተሾሜ እነሱን አሰልጥኛለሁ እንትን ብያለሁ። አሳክም ያለሁ ታክመው አገራቸውን ገብቶ ዛሬ እያመሰገኑ ነው ያሉ። አራት ሁላ እድሜያቸው ከ50 እንደሚልቅ የሚያውጉት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ። አሁን በዶሮ እርባታ እየሰለጠነ ነው ያለነ። ያሉትም አሰልጣኞችም ጥሩ ናቸው፣ እያካፈሉን ነው። እኛ መውቃት እየወሰድን ነው ደህን እዛ ያው ለመስራት ነው እኛ እቅዳችን ማለት ነው። ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች። አሁን ላይ በዚህ ግቢ ውስጥ ሰባሶስት የሚሆኑ ሰልጣኞች አሉ። ከሐረር ከይርጋለም፣ መቱ፣ ባህርዳር ሴንተራችን ወደዚህ ይላካሉ። ሰልጥ ነው ደግሞ ወደ መጡበት ይመለሳሉ ማለት ነው እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፊስቱላ ታካሚዎች መሆናቸው ምንም አይነት የገቢ ምንጭ የሌላቸው ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ እራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው፣ በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ። የራሳችንም ዴይሪ ፋርማ አለን ወተት ልማትትን እሱንም አብረው ጎን ለጎን ማስኬድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ ውመን ሶፕ ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከእነዚህ ውስጥ የተወሰኑቱ የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹም ደግሞ መንገድ ላይ ነው ማለት ነው፣ ገና አልጨረስንም፣ እየሰራን ነው ያለነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት። በተለያዩ ሀገር በቀል እጽዋት የተሸፈነውና በአእዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሐምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ማዕድ ሞላ ደግሞ የስራ ዕድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች። ሕክምና ያው እየተከታተሉ ነው። አሁንም ግን ያው የሕክምናውን ጨርሻ ያለው ያው እዚህ ነው ያለውት አየሩን ቆንጆ ነው። ስሜት የምንም ገልጬ የማል ዘልቀው ምን አሁን ከዚህ ውስጥ የተቀመጥኩ አስራ ዘጠኝ አመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደግኩት። ደስታ መንደር ማለት ነው እና ለመግለጥ በቃ አቅም ያንሰኛል። ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስከምንገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትዕግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየአመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትዕግስት ታብራራለች። እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድ ነው አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን እንዲረጋጋ ያደርገዋል። እና በጣም ቁርኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው። እዛም እንትን ይላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ ሰባት ሰዓት አካባቢ ተሰባስበው ምሳቸውን ከበሉ በኋላ እዛ ጋ ኢንተርቴይን ያደርጋሉ። ብቻቸውን መሆን ቢፈልጉ ወካ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቆዘሚያ ነበረች። በቃ ከህመሜ ማምለጫ ነበር ማድረጉ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለ ና በጣም ፖዘቲቭ የሆነ ኢምፓክት አለው ለነሱ። ከዚህ በፊት የነበረው እዚህ ነበሩ ዌቲንግ ፔሽንቶች የነበሩት ና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽ እንትን ይላሉ፣ እጅ ስራ ሲሰሩ እዛ አካባቢ ላይ ሌላው የሚያውቁትን ትተውት የመጡትን ነገር የሚያውቁት ነገር እዚህም መኖሩ ባዳነት አይሰማቸውም፣ ቶሎ ይላመዳሉ። በዋናነት ከፌስቱላ ሕመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፈሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብዓቶች ደግሞ በአዲስ አበባ ለሚገኘው የፌስቱላ ሕክምና ማዕከል በግብዓትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ስያሜው በማዕከሉ ለሚገኙ ተገልጋዮች ደስታን፣ ሀሴትን የሚፈጥር ስፍራ ነው። ለአሜሪካ ድምፅ ኬኔዲ አባተ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር Oh انا <applause> መጠን እየተስፋፋ ባለው ድርቅ ተስፋ የቆረጡ ወላጆች ህጻናት ልጆቻቸውን እየዳሩ ነው ሲሉ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በዚህ ሳምንት አስታውቋል። ድርጅቱ በዚህ ዓመት ያለ ዕድሜያቸው የተዳሩ ልጆች ቁጥር በእጥፍ መጨመሩንም አስታውቋል። ይህን ድርጊት ለመቀልበስና ህጻናት ልጃገረዶችን ለመጠበቅ የረድኤት ድርጅቶች በድርቅ ለተጠቁ ቤተሰቦች በጣም የሚያስፈልጋቸውን ውሃና ሌሎች እርዳታዎችን ለማግኘት እየጣሩ ይገኛሉ። የሊንዳ ጊፍታሽን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮት ነበር። በኢትዮጵያ ሶማሌ ክልል ራሳቸውንም ሆነ ቤተሰቦቻቸውን መመገብ ያልቻሉ ሰዎች እርዳታ ፍለጋ ወደ ተፈናቃይ ካምፖች እየፈለሱ ነው። ራሳቸውን በገቢ ደግፈው ለማቆየትም ማናቸውንም ነገር ያደርጋሉ። ናስቴሆ ባህር አብዲ ያገባችው በ14 ዓመቷ ነበር። ይሁን እንጂ የቀደመ ባሏ እሷንና ሁለት ልጆቿን መደገፍ ስላልቻለ፣ በዚህ ዓመት ደግሞ ሌላ ሰው አግብታለች። ተፈናቃዩዋ ሙሽራ ናስቴሆ እንዲህ ትላለች ምን ማድረግ እችላለሁ እንዳልሰራ ምንም ሙያ የለኝም በዚያ ላይ አልተማርኩም ልጆቼ እየተሰቃዩ ነው 18 ዓመት ያልሞላቸው ልጃገረዶች ጋብቻ በባህልም ሆነ በአገሪቱ የተለመደ ነው የተባበሩት መንግስታት የህፃናት መርጃ ድርጅት 40 ከመቶ የሚሆኑት የኢትዮጵያ ሴቶች የተዳሩት 18 ዓመት ሳይሆናቸው መሆኑን ይገልጻል ድርቁ ባስከተለው የመተዳደሪያ እጦት ግፊት ያደረባቸው ወላጆች ልጆቻቸውን መዳሩ የአንድ ተመጋቢ አፍ ቀንሶ የጥሎሽም ገቢ ስለሚያስገኝላቸው እንደ እፎይታ ይወስዱታል። በተባበሩት መንግስታት የህፃናት መርጃ ድርጅት የሶማሌ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ። ድርቁ እጅግ በጣም ባጠቃቸው አካባቢዎች በወረዳዎቹ አደጋው የከፋ መሆኑን ይነገረናል። 63 ከመቶ ያክል ጨምሮ እናየው ነበረ። በእርግጥ ይህ አሃዝ ትክክለኛ ላይሆን ይችላል። ከተለያዩ ወረዳዎች ማህበረሰቡን በማነጋገር ያገኙት ነው። ይሁን እንጂ ይሄ ቁጥር በራሱ ሕፃናቱ ስላሉበት ሁኔታ የሚገልጸው አስፈሪ ገጽታ አለው። ዩኒሴፍ በክልሉ የልጆች ያለ ዕድሜ ጋብቻ በእጥፍ መጨመሩን ይገልጻል። ይሁን እንጂ ችግሩ ከዚያም በላይ ሊሆን እንደሚችል ያሳስባል። ወላጆች ጉዳዩን በይፋ አይነጋገሩበትም፣ ጋብቻዎቹም በይፋ አይመዘገቡም። ምክንያቱም በኢትዮጵያ ሕግ ትክክለኛው የጋብቻ ዕድሜ 18 ነው። ተሟጋጆች ያለ ዕድሜ ጋብቻ በልጃገረዶቹ ላይ የሚያስከትለውን ችግር ማስተማር ምናልባት ልምዱን ሊቀንስ ይችላል ይላሉ። አሁንም በዩኒሴፍ የሶማሊያ ክልል የመስክ አገልግሎት ኃላፊ ኡትፓል ሞይትራ እንዲህ ይላሉ። ራሳቸው ልጆች የሆኑት ወላጆች በምን ሁኔታ እንዳሉ እያየን ነው። ያልተመጣጠነ ምግብ ችግር ከፍተኛ ሆኖ ራሳቸው ልጆቹ ብቻ ሳይሆኑ፣ እነሱ የሚወልዷቸው ልጆች ከከፍተኛ የተመጣጠነ የምግብ እጥረት ጋር በተያያዘ በበሽታ ሲጠቁ እንመለከታለን። ልጆችን በትምህርት ቤት ክፍል ውስጥ ማቆየት ካለ ዕድሜ ጋብቻና ከእርግዝና በመከላከል ይረዳቸዋል። ከሕፃናት አድን ድርጅት አሊኑር መሐመድ እንዲህ ይላሉ። እንደምታውቁት ትምህርት የለጋ ዕድሜ ጋብቻን ለመዋጋት ቁልፍ ነገር ነው። ልጆች በትምህርት ቤት ውስጥ እንዲቆዩ ማድረግ ጠቃሚ መሆኑን ለወላጆች እንነግራችኋለን። ልጆቻችሁን በመዳር የሚገኝ የአጭር ጊዜ ጥቅም ሳይሆን በረጅም ጊዜ በሚጠቅማቸው ትምህርት ላይ መዋል አለባችሁ እንላችኋለን። ናስቴሆ አብዲ ትምህርት ቤት ከመሄድ ይልቅ የተማረችው ከብቶችን ማሳደግ ነው። ያ ችሎታዋ እሷንና እንደ እሷ የመሰሉ በድርቁ የተጎዱ ሌሎች ሰዎችን አልጠቀመም። ይሁን እንጂ ለሴት ልጆቿ የምትመኘው ከእሷ የተለየ ነገር ነው። ተፈናቃይዋ ሙሽራ ናስቴሆ አብዲ እንዲህ ትላለች። ልጆችን ለማስተማር አቅጃለሁ። እድሜያቸው ሲደርስ ወደ ትምህርት ቤት ወስዳቸዋለሁ። አላህ አቅምና ጤንነቱን ከሰጠኝ አስተምራቸዋለሁ። ናስቴሆ አብዲ በማህበረሰብ ውስጥ ያሉ ሌሎች ልጃገረዶች ከጋብቻ ይልቅ ወደ ትምህርት ቤት እንዲሄዱ የምታበረታታ መሆኑንም ገልጻለች። And I told the and I a I'm ለምሽቱ የያዝናቸውን ዘገባዎች እዚህ ላይ ፈጸምን ስናስተናግዳቸው ያምሸ ነው ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ነበርን በነገው ምሽት በመደበኛው መሰናዷችን እንጠብቃችኋለን ሰላም ጤና ይስጥልኝ ደህና እደሩ For you to blow and on. She does she